ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ። ዜና እዚያም ግን የትም አይደርሱ። እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደለም። ጠቅላይ ሚኒስትር አብይ አህመድ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ይህንን የተናገሩት የ2011ን በጀት ለማጽደቅ በፓርላማ በተካሄደው ስነ ስርዓት ላይ ባደረጉት ገለጻ ነው። አራት ወንድሞቿን በመንግሥት ደህንነት ኃይል ተጠልፈው ደብዛቸው ከጠፋ ኢትዮጵያውያን መካከል አንዷ የተናገረችውን ድምፅ ለጊዜው አላገኘንም፣ እናቀርባለን። ለ35ኛው የሰሜን አሜሪካዊ የኢትዮጵያ መጠን ስፖርት በዓል የዛሬም ወደ ዳላስ እናቀናለን። ዕለቱ አርብ ሰኔ 28 2010 ዓ.ም ነው። የተከበራችሁ አድማጮቻችን ጤና ያስጥልን፣ እንደምናምሽታችኋል አሉላ ከበደነን ከአቀናባሪያችን ብርሃን ኃይሉ ጋር ከስርጭት መሐንዲሱ ራብ ማክሊን ጋር ሆነን እስከ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና በኢትዮጵያ እየተካሄደ ያለውን ለውጥ ለማስቆም የሚደረጉ ሙከራዎች ባዶ መሻቶች ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ ጠቅላይ ሚኒስትሩ ይህን የተናገሩት የ2011ን በጀት ለማጽደቅ በፓርላማ በተካሄደው ስነ ስርዓት ላይ ባደረጉት ገለጻ ነው በአብይ ርዕሳችን ዝርዝሩን እንመለከታለን ለዜጎች ህይወት መጥፋትም ሆነ ለሀገሪቱ አንድነት አደጋ የሆኑ የህገወጦችን እርምጃዎች መንግስት ሊቆጣጠር ግዴታ አለበት ሲል የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባወጣው መግለጫ አሳሰበ። ፓርቲያችን ካሁን ቀደም ባወጣው መግለጫ ለዘላቂ ሰላምና ብሔራዊ መግባባት የፖለቲካና የህሊና እስረኞችን መፍታት፣ ግጭትና ግድያን እና ማፈናቀል ሊቆም ይገባል ብለናል። ይህን መግለጫ የሰጠነው ያለ ምክንያት አልነበረም ያለው ኦፌኮ በሀገሪቱ የድንበር ከተሞችና አዋሳኝ ክልሎች ውስጥ ከሞያሌ፣ ከጭናክሰን፣ ከወሎ ባቲ፣ ከመዳወላቡ አካባቢዎች በግጭት ምክንያት ህይወት እየጠፋ ንብረት እየወደመ ዜጎች እየተ ፈናቀሉ ስለሚገኙ ነበር ብሏል። መንግስት ግጭቶችን ለማስቆም ባለመቻሉ በሀረርጌ በጉጂ፣ በጌዲዮ፣ በማናሳቡ፣ በሀዋሳ፣ በወላይታ፣ በወልቂጤና በሌሎችም አካባቢዎች ግድያና መፈናቀሉ በእጅጉ አሳስቦን ስለነበረ ነው ሲል ኦፌኮ በመግለጫው ዘርዝሯል። መንግስት ለግጭት መነሻ የሆኑ ተጠርጣሪዎችን ለሕግ አካል ባለማቅረቡና በየቦታው የሚከሰቱ ግጭቶችን ባለማስቆሙ ከላይ የተጠቀሰው መግለጫችን ከተሰጠ ወዲህ እንኳን በተለያዩ የሀገሪቱ አካባቢዎች ግጭቱና ጥቃቱ አሳስቧል። መንግስት ሊቆጣጠር ካልቻለ ለሕዝቦች አብሮነትም ሆነ ለሀገሪቱ አንድነት አደጋ እንደሆነ የኦሮሞ ፌዴራላዊ ኮንግረስ አበክሮ ያሳስባል ብሏል መግለጫው። ስብሰባ ላይ የሰነበተው የትግራይ ብሔራዊ ክልል መንግስት በዛሬው ዕለት ባወጣው መግለጫ ተጥሷል ያላቸውን የህገ መንግስት ዝርዝሮች እንዲከበሩ የሚጠይቅ ውሳኔ ማስተላለፉን አስታወቀ። ህገ መንግስቱ ተጥሷል ያለበትን ምክንያት በመግለጫው ሲዘረዝርም የብሔር ብሔረሰብን መግለጫ የሆነው የአገሪቱ ባንዲራ በአደባባይ የረከሰ የተቃጠለና የተቀዳደደ ማየት የዕለት ተግባር ሆኗል ሲል ኮንኗል። አያይዘውም የማንነትና የወሰን ማካለል ጥያቄዎችን ምክንያት በማድረግ ህይወት እየጠፋ አካል እየጎደለ ንብረት እየወደመ ማየት የተለመደ ሆኗል ብሏል። የትግራይ ህዝብ ለሰላም፣ ለዲሞክራሲ ለልማትና ለብሔር ብሔረሰቦች አንድነት ከፍተኛ መስዋዕትነት የከፈለ ህዝብ ሆኖ ሳለ ከከፈለው መስዋዕትነት ጋር የማይመጣጠንና ግብሩን መሰረት ያደረገ ጥቃት እየተፈጸመበት ነው ያለው መግለጫ በኢትዮጵያና በኤርትራ ጉዳይም ህዝብን ያላሳተፈና ዘላቂ ሰላም የማያረጋግጥ ያለው የአልጀርስን ስምምነት የመተግበር እርምጃ ግልጽነት የጎደለው እንቅስቃሴ ተጀምረዋል፣ ሲል ጠቅሷል። ስለዚህም የክልልና የፌዴራሉ መንግስት ግልጽ ህገ መንግስታዊ ጥሰት በፈጸሙ አካላት ላይ ህግን የማስፈጸም ኃላፊነታቸው እንዲወጡ የትግራይ ክልል በመግለጫው ጠይቋል። አያይዘውም የኢትዮጵያ ብሔራዊና ብሔር ብሔረሰቦች ህገ መንግስቱ እንዲከበር ጥረት እንዲያደርጉ ሲልም አሳስበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ከቻይና በሚገቡ የብዙ ቢሊዮን ዶላር ሸቀጦች ላይ የደነገገችውን የቀረጥ ክፍያ ተግባራዊ ማድረጓን ተከትሎ ቻይና እኔም አስፈላጊውን አጸፋ እርምጃ ለመውሰድ ተገድጃለሁ ስትል አስታወቀች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከ800 በሚበልጡ ከቻይና የሚላኩ እቃዎች ላይ የወሰኑት የ25 ከመቶ ታሪፍ በዋሽንግተን ሰዓት ከሌሊቱ 6 ሰዓት ከአንድ ደቂቃ ላይ ነው ተግባራዊ የሆነው። ዋሽንግተን የያዘችው በንግዱ ሜዳ ላይ የማስፈራራት ተግባር ነው፣ ዓለም አቀፍ የገበያ ትርምስ ያመጣል ብላ ቻይና ስትከስ ቆይታለች። ቻይና ለዩናይትድ ስቴትስ እርምጃ የምትወስደው አጸፋ ምን እንደሆነ ግን ለጊዜው አልታወቀም። ሰሜን ታይላንድ ታም ሉዋንግ ዋሻ ውስጥ ያጡትን አስራ ሁለት ኳስ ተጫዋች ታዳጊ ወንዶችና ልጆች አሰልጣኛቸውን ለማውጣት በተያዘው ርብርብ በማገዝ ላይ የነበሩ ጥልቅ ዋናተኛ ህይወታቸው ማለፉ ተዘገበ። ታይላንዳዊው ጥልቅ ዋናተኛ የሞቱት የያዙት ኦክሲጅን አልቆባቸው መሆኑ ታውቋል። ታይላንድ ምርጥ ጥልቅ ዋናተኛ ኳስ ተጫዋቾቹን በጎርፍ ለተጥለቀለቀው ዋሻ ለማውጣት በታሰበ መስመር ላይ የኦክሲጅን ታንኮች ለመደርደር ዋሻ ውስጥ ገብተው ሲመለሱ ለራሳቸው የያዙት ኦክሲጅን አልቆባቸው ትናንት ማታ ነው ህይወታቸው ያለፈው። ሀገሮች የንግድ ውጥረትን ለማርገብ ጥረት እንዲያደርጉ የዓለም የንግድ ድርጅት ደብሊውቲኦ ጥሪ አቀረበ። ንግድን የመገደብ እርምጃ በዓለም ኢኮኖሚ ላይ ጎጂ አንደምታ ይኖረዋል በማለት ማስጠንቀቁን ሊሳሽ ላይን የዓለም የንግድ ድርጅት ዋና ጸሐፊ ጽህፈት ቤት ከሚገኝበት ከጂኒቫ የላከችው ዘገባ አለ። አዳነሽ ፍሳይ ታቀርባለች። የአለም የንግድ ድርጅት በአለም ደረጃ ግዙፍ ቦታ ባላቸው ዩናይትድ ስቴትስና ቻይና መካከል ስለሚካሄደው የንግድ ጦርነት ስለሚመስለው ሁኔታ ሀሳቡን ከመግለጽ ተቆጥቧል። ዩናይትድ ስቴትስ 34 ቢሊዮን ዶላር በሚያወጡ የቻይና እቃዎች ላይ ለደነገገችው የ25 ከመቶ ቀረጥ ቻይና ተመሳሳይ እርምጃ ወስዳለች። ዋና መስሪያ ቤቱ ጀኔቫ የሆነው የዓለም የንግድ ድርጅት በተወሰኑ እርምጃዎች ላይ ከመናገር ይቆጠባል። ይሁንና የድርጅቱ ዋና ስራ አስኪያጅ ሮበርት አዘቬዶ ሀገሮች የተከላካይነት የንግድ እርምጃ ከመውሰድ እንዲቆጠቡ በትዊተር ተከታታይ የማስጠንቀቂያ መልእክቶች አስተላልፈዋል። የቡድን ሀያ ሀገሮች ህግ ያደረጉት እርምጃ ዋና ዋና የኢኮኖሚ ኃይሎች በሆኑት ሀገሮች የንግድ ገደብ በሚያሳስብ ሁኔታ ከፍ ማለቱን አዲስ የንግዱ ድርጅት ዘገባ ያሳያል ብለዋል አዘቬዶ። ገና ተጨማሪ ገደቦች እንደሚኖሩም በትዊተር አመልክተዋል። ዳን ፕሩዚን የተባሉት ቃል አቀባያቸው አዘቬዶ የንግድ ግንኙነት እያዘቀጠ የሚሄዱ ጉዳይ በፊት ከተገመተው የባሰ መሆኑን ገልጸው ከባድ አንድምታ ይኖረዋል ማለታቸውን ጠቁመዋል። እርምጃዎቹ ያስከተሉት ችግር እየታየ ነው። ኩባንያዎች መዋለ ንዋይ ከማፍሰስ እየተቆጠቡ ናቸው። ገበያዎች እየተንገዳገዱ ነው። ሁኔታዎች ከተባባሱ እየከፋ ነው የሚሄደው። በሚመለከታቸው አገሮች የሥራ ዕድል ያለበትን ሁኔታም ይጎዳል። እድገት ያሽቆለቁላል። በዓለም ዙሪያም የምጣኔ ሀብት መናጋት ያስከትላል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካ ፍትሐዊ በሆነ መንገድ ካልተያዘች ከዓለም የንግድ ድርጅት ልትወጣ ትችላለች ብለዋል። ፕሩዚን ታዲያ ስለ ወሬው እንደ ሰሙ ገልጸዋል። ለማለት የምችለው ዩናይትድ ስቴትስ ከዓለም የንግድ ድርጅት የመውጣት እቅድ እንዳላት እዚህ ጄኔቫ ካለ የአሜሪካ ባለሥልጣንም ሆነ በማንኛውም ስብሰባዎች የሰማሁት ነገር ያለመኖሩን ነው። የዓለም የንግድ ድርጅት ኃላፊ አዘቬዶ ሁሉም ወገኖች የንግዱ ውጥረት መሰረት ስለሆነ ጉዳይ ተወያይተው መፍትሄ እንዲፈልጉ ጥሪ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የሰሜን ኮሪያን የኒውክሌር መርሃ ግብር ማክተም አስመልክቶ በሀገሪቱ ዋና ከተማ ፒዮንግያንግ የያዙትን የሁለት ቀን ውይይት የመጀመሪያውን ዛሬ አጠናቀዋል። ሚኒስትሩ ወደ ሰሜን ኮሪያ የተጓዙት የዚያች ሀገር መሪ ኪም ጆንግ ኡን ለኒውክሌየር መርሃ ግብራቸው የሚያስፈልጉ መሰረተ ልማቶች ችን መገንባታቸውን ገፍተውበታል የሚሉ የዩናይትድ ስቴትስ የደህንነት ሪፖርቶች ብቅ ባሉበት በአሁኑ ወቅት ነው። የውጭ ጉዳይ ሚኒስትሩ ሰሜን ኮሪያ ባለፈው ወር በሲንጋፖሩ የሁለቱ ሀገሮች መሪዎች ንግግር ወቅት የገባቸውን ቃል ማክበሯን እንዲከታተሉ በፕሬዝደንት ዶናልድ ትራምፕ ኃላፊነት ተሰጥቷቸዋል። ትናንት ሚስተር ፖምፔዮ ከከፍተኛ የሰሜን ኮሪያ ገዢ ፓርቲ ባለስልጣንና የቀድሞ የሀገሪቱ የደህንነት ኃላፊ ከሆኑት ኪም ዮንግ ቾል ጋራ ተወያይተዋል የቀድሞ የፓኪስታን ጠቅላይ ሚኒስትር ናዋዝ ሻሪፍ እሳቸውና ልጆቻቸው በውጭ ሀገር የተንደላቀቁ ቤቶችን እንደምንስ ሊያገኙ ቻሉ ለሚለው ጥያቄ ማብራራት ስላልቻሉ በሀገሪቱ የጸረ ሙስና ፍርድ ቤት የአስር ዓመት እስራትና ከአስር ነጥብ አምስት ሚሊዮን ዶላር በላይ መቀጮ እንዲከፍሉ ተበይኖባቸዋል። ሴት ልጃቸው ማርያም ናዋዝን ደግሞ ፍርድ ቤቱ በቤተሰቡ በዚሁ የተንደላቀቀ ንብረት ባላቸው ባለቤትነት የሰባት አመት እስራትና ሁለት ነጥብ አምስት ሚሊዮን ዶላር መቀጮ ያምጡ ሲሉ ፈርደውባቸዋል። ቤቶቹ የፓኪስታን መንግስት በፓኪስታን መንግስት እንዲወረሱ ፍርድ ቤቱ ማዘዙን አቃቤ ሕጉ ገልጸዋል። ቤቶቹ የሚገኙት ለንደን የሀብታሞች ቀበሌ ውስጥ እንደሆነ ታውቋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂ ታየነን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ምሽቱ አብይ ርዕስ ከማለፋችን አስቀድሞ ወደ ኋላ ላይ ከሚቀርቡ ዝግጅቶች አንዱን ለቅምሻ ገበናህን ቤትና ልብስ ነው የሚሸፍ ነው። ለብሰ ስትወጣ የተመቼ የደላ ነው የምትመስለው። ቤታችን ገብተን ነው የምናለቅሰው። ገባ ለእኛ ክብራችን ወንድሞቻችን ነበሩ እና ዛሬ ጮኸን ህዝብ አውቆልን ለምን አስፋልት ላይ አይገሉንም? ቀደም ብለን በመግቢያችን የጠቆምነው አራት ወንድሞቿ በመንግስት ደህንነት ኃይል ተጠልፈው ደብዛቸው ከጠፋ ኢትዮጵያውያን አንዷ መሆኗን የገለጸችው የቅድስት ተሰማን ድምፅ ነው። በሁለተኛው አጋማሽ ትከታተላላችሁ ሙሉ ዘገባውን። አሁንም ሌላ ቅምሻ እናሰማችሁ። ህብረተሰቡ ያገኘውን ነገሮችን በሰላማዊ መንገድ የመጠቀም እና ሀሳብን የመግለጽ መንገድ ትንሽ ወደ አልተገባ አዝማሚያ እየተቀየሩ የመጡበት ሁኔታ አለ። በዚህ በአንድ በኩል ተስፋ፣ ሌላ በኩል ደግሞ ስጋትን ያጫረ ሁኔታ ነው ያለው ዝም ብለን እኮ ከምድር ተነስተን እያላከክን ያለ ነው ነገር አይደለም። ይሄንን ለውጥ እየተቃወመ በግልጽ እየተናገሩ ያሉት የህወሀት ቀድሞና የአሁን አመራሮች ናቸው። በግልጽ ይሄን ነገር ሲያብጠለጥሉና ለውጡ ሲያብጠለጥሉ እንዳሁም ልንታገለው ልንቀለብሰው ይገባል ሲሉ የነበሩት እነ ስዩም መስፍን ናቸው። እነ ጀኔራል ተግረ ብርሃን ናቸው። የቀደሙት አቶ አሉላ ሰለሞን፣ እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ ጀዋር መሀመድ ናቸው። ሁለቱንም በሁለተኛው አጋማሽ በሰጣ ገባ ታገኟቸዋላችሁ። አሁን በቀጥታ ወደ ዕለቱ አቢይ ርዕስ በኢትዮጵያ እየተካሄደ ያለውን ለውጥ ለማስቆም የሚደረጉ ሙከራዎች ባዶ መሻቶች ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት የ2011ን በጀት ለማጽደቅ በፓርላማ በተካሄደው ስነ ስርዓት ላይ ባደረጉት ገለጻ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለፓርላማው ያደረጉት ገለጻ ለ2011 የተመደበውን የአገሪቱን አጠቃላይ በጀት መነሻ ያደረገ ነው። የፓርላማው አባላት ይህንኑ በጀት መነሻ ያደረጉ ጥያቄዎች ለጠቅላይ ሚኒስትሩ አቅርበዋል። ከዚህ ጋር የተያያዙ ጥያቄዎችን ሲመልሱም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እየተካሄደ ያለውን ለውጥና ይህንኑ ለውጥ ለማደናቀፍ ስለሚካሄዱ ሙከራዎች የተናገሩት። ሙከራዎቹ ባዶ መሻቶች ናቸው ሲሉ ነው ያብራሩት። የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ እዚህና እዚያ ግን የትም አይደርሱም። እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው። ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደለም። ባዶ መሻት ነው። ብዙ ጊዜ ፖለቲከኞች አንዱ በሽታቸው ነገር ሲሞትና ሲድን አያውቁም። ነገር ሲሞት ቶሎ ብሎ በፍጥነት አላይፍ ወደሚያደርግ ነገር መቀየር ያስፈልጋል። ያ ካልሆነ ዝም ብሎ መጓተት ነው እንጂ አጠቃላይ ነገር ማቆም አይቻልም። እንደዚህ አይነት ሙከራዎች ህዝቡ፣ መንግስት በጋራ የሚያስቆማቸው እዚህም እዚያም የሚታዩ አሉ። ነገር ግን ወጣቱ የራሱ ሀገር ነው። ዛሬ እያፈረሰው ከሄደ ነገ ሲመራው እሱ ይሰቃይበታል። እንዳልነው ዕድሜ ልክ መምራት ከእንግዲህ በኋላ የለም። በተርም ይገደባል። ትመጣላችሁ ወጣቶች። ስትመጡ እንዳትቸገሩ አገር አታፍርሱ። እየገነባን መሄድ ነው ያለብን፣ እያፈረስን መሄድ ተገቢ ስለማይሆን በአገሪቱ ተስፋ ሰጪ ሁኔታዎች እየታዩ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። አጠቃላይ ሲታይ ትልቅ ተስፋ ነው ያለው። ነዳጅ፣ የተናገርነውም ያልተናገርነውም ሰፋፊ ፖቴንሻል እያየን ነው። በወርቅ በፖታሽ ሰፋፊ እድሎች አሉ። የዓለም ሀብታም መንግስታት እንደዚህ ሰላም ከሆናችሁ ማገዝ እንፈልጋለን የሚል ጥያቄ በጣም ሰፊ ነው። ሌላውን ትተን የእኛ ምሁራን በተለያየ ዓለም ያሉ አገራቸውን ለማገዝ በጣም ሰፊ ፍላጎት አላቸው። በቀጣዮቹ ዓመታት የተሻለ እድገት ለማስመዝገብ ያስችላሉ ያሏቸውን ሐሳቦችም አቅርበዋል ጠቅላይ ሚኒስትሩ። ከእነዚህ አንዱ በውጭ ለሚኖሩ ኢትዮጵያውያን ያቀረቡት ጥሪ ነው። አረብ ሀገር ያሉትም በምዕራቡ ዓለም ያሉትም በአፍሪካ ያሉትም ቀንና ማታ የሚሰሩ ናቸው። በግምት ሶስት ሚሊዮን ይጠጋሉ ይባላል። ቁጥሩ እርግጠኛ ስላልሆነ ቀንሼ አንድ ሚሊየን እያልኩ እናገራለሁ። አንድ ሚሊየን የሚጠጋው ዲያስፖራ ወደ ሀገር ውስጥ በተለያየ ምክንያት የሚልከው ገንዘብ ሬሚታንስ በተቻለ መጠን በባንክ በኩል እንዲሆን የዜግነት ግዴታውን ሊወጣ ይገባል። ለምን በባንክ በኩል የላከ እንደሆነ ለመድኃኒት፣ ለዘይት፣ ለስንዴ ሳንቸገር እንመነዝራለን። በባንክ በኩል ከላኩ መንግስት ይጠቀምበታል ብሎ በህገ ወጥ መንገድ መላክን ከመረጠ አንደኛ የመንግስት ሌቦችና ሀብታሞች ዶላር አርባም ሆነ ሃምሳ ስለማይቸገሩ በተዘዋዋሪ እነሱ የሚደግፍና ድሃ የሚጎዳ ስራ ይሆናል። አላማው ድሃ መጉዳት ስለማይሆን፣ ሁለተኛ ስመነዝር አንድ ብርና ሁለት ብር ይቀንስብኛል ብሎ አስቦ ደግሞ ከሆነ ለኢትዮጵያውያን ከእያንዳንዱ ዶላር የተወሰነ ሳንቲም አንድ ብር ማጣት ለአጠቃላይ እድገት ምንም ማለት አይደለም። ምክንያቱም የኢትዮጵያ መንግስት ሰራተኞች በውጭ አገር ጥቂት ቀናት አንዳንዶች በሰዓታት የሚያገኙትን ገቢ ወስደው በወር ይሰራሉ። እነዚህ ሰራተኞች መሄድ የማይችሉ ብቻ አይደሉም ሄደው እንደነሱ መሳት የሚችሉትም ጭምር ማለት ነው። በጣም በአነስተኛ ደሞዝ የምናገለግልበት ዋናው ምክንያት ከምናገኘው ገቢ በላይ ሀገር በመለወጥ የሚገኘውን እርካታ በማስበለጥ ነው። በውጭ የሚኖሩ ኢትዮጵያውያን ወደፊት በሚቋቋም ትረስት ፈንድ አማካኝነት ለአገራቸው ድጋፍ እንዲያደርጉም ጠቅላይ ሚኒስትሩ ጥሪ አቅርበዋል። አንድ ማኪያቶ በምዕራቡ ዓለም ሶስት ብር እስከ አራት ብር፣ አምስት ብር ሊሆን ይችላል። በዶላር ዲያስፖራን የምለምነው በቀን አንድ ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ አንዳንድ ዶላር በቀን ከሰጠን በቀን አንድ ሚሊዮን ዶላር እናገኛለን ማለት ነው። በወር ሰላሳ ሚሊዮን ዶላር አለን ማለት ነው። ይሄ በመንግስት በጌታ አይገባም። የራሱ ቦርድ ይቋቋምለታል። በወር ሰላሳ ሚሊዮን ዶላር በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት፣ በመድኃኒት ምክንያት፣ በአምቡላንስ ምክንያት የሚሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሀይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው አንድ ሀይ ስኩል ይሰራል በየቀኑ አንዳንድ ዲያስፖራ ሃይስኩል ይሰራል ማለት ነው። በወር ሰላሳ በዓመት አብዙት። ይህንን በማድረግ ዲያስፖራዎች ለአንድ ዓመት ለሁለት ዓመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወርቅ ሳጠፋ ላሰቡት ዓላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል። ይህን ለማድረግ ብዙዎቹ ፍላጎት እንዳላቸው ጥርጥር የለኝም። የቀጣዩ የ2011 ዓ ም የኢትዮጵያ መንግሥት በጀት 346.9 ቢሊዮን ብር እንዲሆን ፓርላማው አጽድቋል። ከዚህ በጀት ውስጥ ከ19 ቢሊዮን ብር በላይ ከውጭ አገር እርዳታ፣ 32 ቢሊዮን ብር ደግሞ ከውጭ አገር ብድር የሚገኝ መሆኑም ተጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን እናመሰግናለን። አድማጮች ቀደም ብሎ በቀረበው ዘገባ ላይ ሌሎች ውይይቶች እንደሚቀርቡ ለማስታወስ እንወዳለን። ትናንት ከቀትር በኋላ የኢትዮጵያ ሶማሌ ክልል ልዩ ኃይል በሞያሌ በሚገኘው የጉምሩክ ባለሥልጣን ግምጃ ቤት ላይ ጥቃት ማድረሱን የቦረና ዞን አስታውቋል። በጥቃቱ የሁለት ሰዎች ህይወት ማለፉንና ግምጃ ቤቱ መዘረፉን እንዲሁም ተሽከርካሪዎች መቃጠላቸው ተዘግበዋል። ዘጋቢያችን ገልሞ ዳዊት የአካባቢውን መንግስት ባለስልጣናት አነጋግሮ ተከታዩን አድርሶናል። የሞያሌ ወረዳ ጸጥታና ደህንነት ቢሮ ትላንት በቅርብ ርቀት በምትገኘው ጫሙቅ በምትባል የገጠር ቀበሌ በልዩ ኃይል በተከፈተ ጥቃት የሁለት ሰዎች ህይወት ማለፉን ገለጸ። የወረዳው ጸጥታና ደህንነት ቢሮ ኃላፊ አቶ ኪያ ዋሬው ትላንት የተገደሉት ሁለት ሰዎች የቀበሌ ማህበር አስተዳደርና አንድ የቀበሌው ሚሊሻ መሆናቸውን ገልጸው ዛሬም ልዩ ኃይል በሞያሌ በተለያዩ ቦታዎች ጥቃት እያደረሰ መሆኑን ተናግረዋል። ይኸው እስካሁን ወረራ እንዳደረጉብን ናቸው ትሰማለህ አይደል? የተኩስ ድምፅ፣ በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ ያለ ነው። በጣም ችግር ውስጥ ነን። የመከላከያ አባላትም ይኸው ተቀምጠው ያዩናል። እነሱ እንደ ቢኤም የመሳሰሉ ከባድ መሣሪያ አሏቸው። ስናይፐርና ባዙቃ አላቸው እና በዚህ ሁኔታ ነው እያጠቁን ያሉት። አሁንም ትላንት ከቅጥር በኋላ ወደ አስር ሰዓት በሞያሌ የኢትዮጵያ ጉምሩክ ባለስልጣን ቅርንጫፍ ቢሮና ግምጃ ቤት በኢትዮጵያ ሶማሌ ክልል ልዩ ኃይል ጥቃት ደርሶበታል። የቦረና ዞን አስተዳደር ለአሜሪካ ድምጽ በጉዳቱ በጉምሩክ ቅጥር ግቢ ውስጥ የነበሩ ዘጠኝ ተሽከርካሪዎች መውደማቸውን እንዲሁም ግምጃ ቤቱን መዘረፉን ገልጸዋል። አቶ ደንጌ ዋቆ የቦረና ዞን አስተዳዳሪ ናቸው። ሞራ ጉምሩኪ ትናንት የሶማሌ ክልል ሰዎች ጉምሩክ ግቢ ገብተው ዘጠኝ ተሽከርካሪዎችን አቃጥለው ብዙ ንብረትም ዘርፈዋል። በቦታው ፌዴራል ፖሊስና የመከላከያ ኃይል ነበሩ። የጉምሩክ ንዑስ ጣቢያ ኃላፊም በቦታው ነበሩ። ነገር ግን በቂ ጥበቃ አላደረጉም። በጊዜው ይሄም ሰዎች ጉዳቱን ያለ ችግር እንዲፈጽሙ መንገድ ከፍቶላቸዋል። ትላንት ልዩ ኃይል ጥቃቱን ሲፈጽም በቦታው የነበሩ አንድ የሞያሌ ከተማ ነዋሪ ሁኔታውን እንዲያስረዳሉ ጠበቁ እንዳለና ምናምን አቃጠሉት። በአንድ በኩል ደግሞ ጉምሩኩን ዘረፉት። አንድ ጨና የሚባል አለ ጉምሩክ ውስጥ እሱን አንድ ቤት አቃጥሎ እዛ ግቢ ውስጥ የተቀመጠ የመንግስት መኪና አለ። ልክወት መጀመሪያ ተብሎ ተያዘ። እሱ እንዳለ አቃጥል። ቦምብም ተወርምራል። ግን ከተማው በጣም ተፈርቶ ነበረ። እስካሁን ራሱ ምንም እንቅስቃሴ የለም። እኚሁ የአይን እማኝ ጥቃቱን ያደረሰ ልዩ ኃይል ከባድ መሳሪያ ያነገበ እንደነበረና በቦታው የነበረው የኢትዮጵያ መከላከያ ሰራዊት ኃይልም ምንም እርምጃ አለመውሰዱን ነው የገለጹት። በቦምብ የተቃጠሉ ተሽከርካሪዎችም ለህገወጥ ስራ ተግባር ሲውሉ በጉምሩክ የተያዙ መሆናቸውን እኚሁ ነዋሪ አክለው ተናግረዋል። የሞያሌ ከተማ ነዋሪዎች የከተማቸው ጸጥታ ከደፈረሰ ከአስር ወራት በላይ እንደሆነ ነው የሚናገሩት። ይህንን ጥያቄያቸውን ለቦረና ዞን አስተዳዳሪ ለአቶ ዴንጌ ዋቁ አቅርበው እርሳቸውም ችግሩ ለኦሮሚያ ክልላዊ መንግስት ፕሬዚዳንት ቢሮና ለክልሉ የጸጥታና ደህንነት ቢሮ ቢያሳውቁም እስካሁን መልስ አለመገኘቱን ነው የተናገሩት። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ የስፖርት ልዩ ዘገባ ነው ሰዓቱ። አድማጮች የዓለም ዋንጫና የሰሜን አሜሪካው የኢትዮጵያውያን የእግር ኳስ ፌዴሬሽን አመታዊ የስፖርትና የባህል ፌስቲቫል ተገጣጥመዋል። ታዲያ የዓለም ዋንጫ ነው የሚቀድመው። ሰለሞን ክፍሌን ያሰናዳው እንደምናመሻችሁልኝ የተከበራችሁ አድማጮቼ በቅድሚያ ስምንቱ ለሩብ ፍጻሜ ያለፉትን ሀገሮች ለመግለጽ፣ ዩራጓይ፣ ፈረንሳይ፣ ብራዚል፣ ቤልጅየም፣ ስዊድን፣ ኢንግላንድ፣ አስተናጋጅ ሩሲያና ክሮኤሽያ ናቸው። አሁን በቅድሚያ ፈረንሳይና ዩራጓይ ተጋጥመው በፈረንሳይ ሁለት ለዜሮ አሸናፊነት በመጠናቀቁ ዩራጓይ ፎሪ ተብላለች፣ ለግማሽ ፍጻሜው አላለፈችም። ጥፋተኛው ግብ ጠባቂው ፌርናንዶ ሙስሌራ ሆኗል። ጨዋታው ግን ጠንካራ ፉክክር እንደሚታይበት ነበር የተገመተው። በተለይ በፈረንሳዩ አጥቂ አንቷን ግሪዝማንና በሁለቱ የኡራጓይ ተከላካዮች ዲየጎ ጎዲንና ሆዜ ጊሜኔዝ መካከል ከባድ ፉክክር እንደሚታይ ነበር የተተነበየው። ምክንያቱም ግሪዝማንና ሁለቱ ተከላካዮች የአትሌቲኮ ማድሪድ ተጫዋቾች በመሆናቸው ነው። ሦስቱ ተጫዋቾች በጣም ወዳጆች ከመሆናቸው የተነሳ ጎዲን የግሪዝማን ሴት ልጅ ጡት አባት ነው። ግማሽ ኡራጓውያን ሆኖ ይሰማዋል። ግሪዝማን ኡራጓይና ሕዝቧን በጣም ስለሚወድ ሲጫወቱ የተለየ ስሜት እንደሚያድርበት ገልጾ ነበር። ዛሬ ሁለተኛዋንና የድሏን ግብ ለፈረንሳይ ያስቈጠረው ግን አንቷን ግሪዝማን ሆኗል። የሀገር ጉዳይ በመሆኑ በዚህ ቀልድ የለም ያለ ይመስላል። በጣም አክርሮ የመታውን የቅጣት ምት በረኛው በቀላሉ ሊያድናት ሲችል ተፋትና ገባች። በሌላ በኩል ግን የባርሴሎና ጠላዡ ኡራጓያን ተጫዋች ሉዊስ ሹዋሬዝ ለዚህ ዐይነቱ ስሜት ብዙም ስፍራ የለውም። የፈረንሳይ ዜግነት ስላለው ኡራጓያን ስሜት ምን እንደሆነ አይረዳም ይላሉ የቡድኑ አባላት ስለ እርሱ ሲናገሩ። በዚያም በዚህ ተባለ። ግን ጠንካራው የደቡብ አሜሪካ ቡድን ኡራጓይ በፈረንሳይ ሁለት ለዜሮ ተቀጥቶ ሩብ ፍጻሜውን ሳያልፍ በመቅረቱ ዲዬጎ ጎዲንንና ቲሙን በእምባ አራጭቷል። አሁን እየተካሄደ ያለውን የብራዚልና ቤልጅየም ጨዋታ ባጭሩ አይቻበቃለሁ። ቤልጅየሞች የጂ ምድባቸውን በበላይነት አሸንፈው ከዛሬው ጠንካራው ብራዚል ቲም ጋር በመግጠማቸው ምናልባት ዕድላቸውን ሳይረግሙ አልቀረም። ቤልጅየሞች ሁለት ለዜሮ በጃፓን ሲመሩ ቆይተው ሦስት ለሁለት አሸንፈው መውጣታቸው አይዘነጋም። በምድብ ማጣሪያ ደረጃ አንድ ቲም በዚያን ያህል ጎል ሲመራ ቆይቶ አሸንፎ ሲወጣ እንደ አውሮፓውያን ዘመን አቆጣጠር ከ1970 ወዲህ ቤልጅየም የመጀመሪያው ሆኗል ያ ውጤት ታዲያ ከማን ጋር እንዲገጥሙ አደረጋቸው ዋንጫውን ያነሳል ተብሎ ከተገመተው አንዱ ከብራዚል ጋር ብራዚል የዓለም ዋንጫን አምስት ጊዜ አሸንፎ የወሰደ በዓለም ተወዳጅና ጠንካራ ቡድን መሆኑ ይታወቃል ቤልጅየምም ቢሆን የሚናቅ አይደለም በማጣሪያው 23 ጊዜ ሳይሸነፍ ለሩሲያ ዋንጫ ውድድር የደረሰው ቤልጅየም አራቱንም ካሸነፉ ሁለት ቲሞች አንደኛው ነው። ዛሬ ውጤቱ ምን እንደሚሆን አሁኑኑ መናገር አልችልም፣ ምክንያቱም ጨዋታው የሚያበቃው ከአየር ከወረድን በኋላ ስለሚሆን ነው። ነገ ጠዋት ስዊድን ከኢንግላንድ፣ ከቀትር በኋላ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሦስት ሰዓት ላይ መሆኑ ነው። አስተናጋጅ ሩሲያ ከጠንካራው ክሮኤሽያ ጋር ይጫወታሉ። መልካም ጊዜ እመኛለሁ። እኛም እንከታተላለን። ቆንጅትና አሉላ፣ ወደ እናንተ መልሻለሁ። ሰለሞንን እናመሰግናለን፣ ለዝግጅቱም ላቀበለን ኳስም። ታዲያ የኳስ ነገር ወደ ሰላሳ አምስተኛው የሰሜን አሜሪካው የኢትዮጵያውያን ዓመታዊ የስፖርትና የባህል ፌዴሬሽን ፌስቲቫል ነው የሚወስደን። ወደ ዳላስ እናቀናለን። ባልደረባችን አዲሱ አበበ በስፍራው ይገኛል። በትላንትናው ምሽት እንዳስተዋወቀን፣ ዛሬ በልዩ ስሜት የሚጠበቀው የኢትዮጵያ ቀን ነው። አዲሱ ትናንት ጨረፍ እንዳደረግ ነው፣ ዛሬ የኢትዮጵያ ቀን በጉጉት የሚጠበቅ ዝግጅት የሚከናወንበት ነው። ከሙዚቃው ከልዩ ልዩ ባህላዊ ትርኢቶች በተጨማሪ ንግግሮች እና የስነ ጽሑፍ ምንባቦች የሚቀርቡበት ቀን ለመሆኑ ዛሬ ምን ይጠበቃል? ተመልካቹስ ምን ይጠብቅ? ምን ያህል መሰናዶና ዝግጅት ተደርጓል? የፌዴሬሽኑ ፕሬዚዳንት አብይ ኑርልኝ። ዛሬ ያው ሁልጊዜ በየዓመቱ እንደምናደርገው ለኢትዮጵያን ቀን እየተዘጋጀን ነው። ኢትዮጵያ ቀን በትልቁ ነው በዚህ አመት የሚከበረው የሚደረገውም ዶም ውስጥ ነው። በዳላስ ሙቀት እንደዚህ አይነት ቦታ ማግኘታችን እና ውጪ አለማድረጋችን በጣም የሚያስደስት ነው። ቦታው ይጠበናል የሚል ስጋት አለብን። ያም ሆነው ግን ዝግጅታችንን፣ የሙዚቃ መሳሪያዎቹን፣ የስፒከሮቹን ሁሉ አስገብተን ጨርሰናል በትላንትና ዕለት ወደ ሀያ አምስት የሚጠጉ የሙዚቃ ባለሙያዎች ይገኙበታል። ከውድ እንግዶቻችን ወደዛ ለመሄድ እየተዘጋጁ ነው ያሉት እና ፕሮግራሙ በስድስት ሰዓት ይጀምራል ብለን ነው የምንጠብቀው። በመግቢያ ሞጫውን በሴኪሪቲ በኩል ምንም አይነት ችግር እንዳይደርስብን ወደ አስራ ስድስት የሚጠጉ የህግ አስከባሪዎች በቦታው ይገኛሉ ሰውን ለማስተናገድ እና ሌላም ችግሮች እንዳይደርሱ በፓርኪንግ በ በተለያዩ በስቴዲየም ውስጥ በሚደረጉ አክቲቪቲዎች እንዳንቸገር እነዚህ ሰዎች ያግዙና ዋና ዋናዎቹን አክቲቪቲዎች ዋና ዋና መሰናዶዎችን ዝግጅቶችን መግለጥ ይቻላል። አው የተጠሩ የክብር እንግዶቻችን ንግግር ያደርጋሉ። የኢትዮጵያ ኮሚዩኒቲ የኢትዮጵያ ማህበር ሊቀመንበር ንግግር ያሰማሉ። ከዛ በኋላ ደግሞ በኢትዮጵያ ሄደው ኢትዮጵያውያን ህጻናትን ልጆች አዳብት አድርገው ያመጡትን ወላጆች እነሱንም እንደ ክብር እንግዳ አድርገን ግብዣ ሰተን ወደ እንዲገኙ በቦታው ጋብዘናቸዋል። እነሱም ከነሱ መካከል የሁለት ደቂቃ አንደኛ ወላጅ ንግግር ያደርጋል። ከዛ በኋላ ለመክፈቻ በእኔ በኩል የማሰማው አጠር ያለ ንግግር ይኖራል። ከዛ ከክብር እንግዶቻችን ሻምበል አየለ መሀመድ እሳቸው ማጭር ንግግር ያደርጋሉ በመጨረሻ እስክንድር ነጋ ጋዜጠኛ እስክንድር ነጋ ንግግር ያደረግ ና ወደ ዝግጅቱ ሙዚቃው እንቀጥላለን ወደ ሙዚቃው ክፍል እንሄዳለን መልካም አመሰግናለሁ ከኢትዮጵያ ቀን ኦፊሴላዊ መክፈቻ ቀደም ብሎ አድማጮች ግጥሚያዎች ይካሄዳሉ አንዳንዶቹ ኮታቸውን ለማሟላት እንጂ ለመሸነፍ ወይም ቢያሸንፉም ቢሸንፉም የሚያመጡት ለውጥ ወይም ውጤት አይኖርም አንዳንዶች ደግሞ ወሳኝ የሆነ ውድድር ነው ዛሬ የሚያደርጉት ለመውረድ ላለመውረድ ለዋንጫ ለመድረስ ለደረጃ መጫወት የመሳሰለ ለመሆኑ የእስከ ዛሬ ግጥሚያዎች ምን ይመስሉ ነበር የነገ ሰላሳ አምስተኛው ዋንጫ ባለ ተስፋዎችስ ታውቀዋል ወይስ መገመት ይቻል ይሆን የኢትዮጵያ ቀን ከተከፈተ በኋላ በአሁኑ ሰዓት ውድድሮችም እየተካሄዱ ናቸው የየዕለቱን ውድድር ተከታትሎ መዝገብ የሚይዘው ቶርናመንት ኮኦርዲኔተሮች ሻፍት ነው በቅጽል ስሙ ተካልኝ ሀይለ ስላሴ ሰላም ሻፍት እንደምንዋል ከአሁን ምን እየተካሄደ ነው እስቲ የነገ ባለ ተስፋዎች የዋንጫ ባለ ዕድሎች ይታወቃሉ። ዛሬ አው በቅድሚያ አመሰግናለሁ ስለ ድሉ እንግዲህ ለሳምንታት ሲካሄድ የቆየው የዚህ የሰላሳ አምስተኛው ምርት የኢትዮጵያ ስፖርት ፌዴሬሽን ወደ ሰሚ ፋይናል የሚገቡትን ለማወቅ አሁን በሳን ፍራንሲስኮ እና በሚኒሶታ ቡድኖች መሀል ውድድር እየተካሄደ ነው። ሁሉም ጥሩ ተዘጋጅተው የመጡ ስለሆነ የተለይ ያልፋል ብሎ ለመገመት በጣም በሚቀብድ ሁኔታ ነው ያለ ነው። ጨዋታው ዛሬ ተመከናወን አለበት ሳን ፍራንሲስኮ እና ሚኒሶታ አሁን እየተጫወቱ ናቸው አይደለም አዎ እየተጫወቱ ናቸው ሳንፍራንሲስኮ አንድ ለባዶ እየመራ ነው የሁለቱ አሸናፊ ለደረጃ ነው ለዋንጫ ይጫወታል ነገ የሁለቱ አሸናፊ ከዴንቨር እና ከሲያትል ዳሽን አሸናፊ ለዋንጫ ይጫወታል ለደረጃ ደግሞ ተሸናፊዎቹ ይጫወታሉ አናጫወትም በውጤታቸው ሶስተኛና አራተኛ ብለን እንለያለን በጣም አመሰግናለሁ። እንግዲህ የፌዴሬሽኑ በየዓመቱ ቃል እየገባ ግን የሚያስታጉላ ነው ለምሳሌ የሴቶች እግር ኳስ ውድድር፣ የህፃናት ውድድር፣ ሩጫ መሰሉት ስፖርቶች መታከል አለባቸው የሚል አስተያየት ከብዙዎች ይሰማል። እናንተም ቃል ትገባላችሁ፣ በተግባር ሲውል አልታየም። ተስፋ አለኝ እነዚህ ነገሮች ወደፊት እንደሚታረሙ። አመሰግናለሁ። ሁለቱንም እንግዶችን አመሰግናለሁ። ዛሬ አንድ ሁለት ህዝባዊ ክንውኖች ይካሄዳሉ በሰሜን አሜሪካ የኢትዮጵያውያን ማህበረሰብ ማዕከሎች ማለትም የኢትዮጵያ ኮሚኒቲ ሰንተር ወይም ኃላፊዎች የሚሰባሰቡበትና ውይይት የሚያደርጉበት እንዲሁም ደግሞ በአይነቱ ለየት ያለ የኢትዮጵያውያን ባንክ ለመክፈት የሚካሄድ ገለጻ ናቸው። ገለጻ የሚያደርጉትን ኃላፊዎች አነጋግሬ በሌላ ዝግጅት እመለስበታለሁ። ለአሁኑ ሰላም። አድማጮች የምትከታተሉት በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ከስቱዲዮ 14 በአማርኛ የሚተላለፈውን የአርብ ምሽት ስርጭት ነው። የምናስተናግዳችሁ ቆንጂት ታይና አሉላ ከበደንን። አሁን በቀጥታ ወደ ሁለተኛው አጋማሽ ነው የምንዘልቀው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ32 ያመለክታል። ተከታዩ ዘገባ ወደ ኢትዮጵያ የሚመልሰን ይሆናል። ባለፉት 27 ዓመታት በመንግስት የደህንነት ኃይሎች ተጠልፈው የተወሰዱና የደረሱበት ሳይታወቅ የቆየ የዜጎች ጉዳይ መፍትሄ እንዲሰጠው ቤተሰቦቻቸው እየጠየቁ ነው። የቤታቸው አራት ወንዶች ልጆች በሙሉ የዛሬ 24 ዓመት በደህንነቶች መወሰዳቸውን የገለጸች ወጣት ጠቅላይ ሚኒስትር ዶክተር አብይ አህመድ ጣልቃ እንዲገቡ ተማጽናለች። ጠቅላይ አቃቤ ህግ በሰጠው ምላሽ በግልና በቡድን የሚቀርቡ አቤቱታዎችን የማየት መብት ቢኖረንም እንደዚህ አይነት ጥያቄዎች እስካሁን አልቀረቡልንም ብለዋል። በደህንነት ኃይሎች የተወሰዱና ደብዛቸው የጠፋ ሰዎች በድብቅ እስር ቤቶች ሊኖሩ እንደሚችሉ የገለጹ አንድ የሕግ ባለሙያ በበኩላቸው መንግስት ይህንን የማጣራት ግዴታ አለበት ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። አራት ወንዶች ልጆች በአንድ ቀን የተወሰዱበት እናት በሐዘን ብዛት የሞቱበት ቤተሰብ ታሪክ አደባባይ ሊወጣ 24 ዓመታት መጠበቅ ነበረበት። ይኸው ቤተሰብ የነፃነት ጊዜ ላለው የዶክተር አብይ አህመድ ወደ ሥልጣን መምጣትም ከሁለት አስርት ዓመታት በላይ መታገስ ነበረበት። በጣሊያን ጊዜ በአርበኝነት የተዋጉት የደጃዝማች ተሰማርገጤ ገጤ ሶስት የአብራክ ክፋዮችና አንድ የእህት ልጅ ከአዲስ አበባ የተወሰዱት በተመሳሳይ ቀን ግንቦት 16 1986 ዓ ም ነው። በዚያን ቀን በመንግስት የደህንነት ኃይሎች ተጠልፎ የተወሰዱት ምኒሊክ ተሰማ፣ ወንዶሰን ተሰማ፣ አለማየሁ ተሰማና የአክስታቸው ልጅ ዳንኤል አጎናፍር መሆናቸውን ነው እህታቸው ቅድስት ተሰማ ለአሜሪካ ድምፅ የገለጸችው። በትምህርቷ የሕክምና ባለሙያ የሆነችውና በአሁኑ ሰዓት በግል ስራ ላይ የተሰማራችው ቅድስት ተሰማ እክላ እንደገለጸችው ሁለቱ ወንድሞቿ ተማሪዎች፣ የቀሩት ደግሞ ሰራተኞች ነበሩ። እሷ እንዳለችው ወንዶሰን በስድስት ኪሎ ዩኒቨርሲቲ ዳንኤል ደግሞ በጀርመን ካልቸራል ኢንስቲትዩት ይማሩ ነበር። አለማየሁ በበኩሉ በመኪና ስራ ላይ የተሰማራ እንደነበር ጠቅሳለች። ሌላው ወንድሟ ምኒልክ ተሰማ በዚያን ጊዜ በፕሮፌሰር አስራት ወልደየስ ሲመራ የነበረው የመላው አማራ ሕዝብ ድርጅት መአህድ አባል እንደነበር አስረድታለች። ደጃዝማች ተሰማ እርገጤ ከዚህ ዓለም በሞት የተለዩት ኢህአዲግ ወደ ስልጣን ከመምጣቱ በፊት ነው። ይኖሩበት በነበረው የሸዋሮቢት ከተማና ከተማ ና በአጠቃላይም በሰሜን ሸዋ ዞን በአርበኝነታቸው ምክንያት የተከሉት ስም ያላቸው ታዋቂነት ግን ከፍተኛ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ በተጠራው የግንቦት አስራ ስድስቱ የመስቀል አደባባይ ሰልፍ ላይ ለፍትህ ከጮኹ የእርሳቸውን ጣልቃ ገብነትም ከጠየቁ ዜጎች አንዷ ነበረች። ቅድስት የአባታችን ውለታ የሚመለሰው ልጆቹን በማፈን አይደለም ያሉት እሷና ሌላዋ እህት ሀና ተሰማ የወንድሞቻቸውን ፎቶግራፍ ይዘው ነበር በዚያ ሰልፍ ላይ የተገኙት። ብሶታቸውን ማሰማት የሚጀምሩበት ሁኔታ እስኪፈጠር አመታት መጠበቃቸውን አብራርታለች። በእኔ ግምገማ እና በተለያዩ ሰዎች ግምገማ እንደሚገባኝ ያው አባታችን ነግር ያለው በጣም ሰው ይወደዋል። ጀግና ነው፣ ካድሬም አልነበረም፣ የወቅቱ ባለስልጣንም አልነበረም፣ ፊውዳልም አልነበረም። ስለዚህ ተሰሚነት ነበረው። የድሮ ያ ስም ስቲል አለ። ስለዚህ ወንዶቹ ሰው ያስነሳሉ የሚል ፍርሃት ነው። በቃ ወያኔ ያደረገው ፍርሃት ነው እኛ ቤት ላይ በፍርሃት ነው የኛን ቤተሰብ ያጠፋው። ዘር እንዳይተካ ያደረገው በፍርሃት ነው። በቃ ሁሉም ሰው የሚለው አስተያየት በቃ እነዚህም ልጆች ምስኪኖች ናቸው፣ ተማሪዎች ናቸው። ገና ለገና ወንድ ለምን ተፈጠረ? ምክንያቱም አካባቢውን ያስነሳሉ ብሎ ስለፈራ በቃ ሌላ ነገር አይደለም። እና እኛ ዛሬ እንድንጮህ ያደረገን እንደዛ ልንጮህበት የቻለው ሀያ አራት አመት ውስጣችን የተቀመጠ ነገር ነው። ለምንድን ነው ከዚህ በኋላ ህይወት የለንም። በአል የለንም። እኛ ልብስ የማይሸፍነው ነገር የለም። ገብቶሃል? ገበናህን ቤትና ልብስን የሚሸፍነው ለብሰህ ስትወጣ የተመቼ የደላ ነው የምትመስለው። ቤታችን ገብተን ነው የምናለቅ። ሰው ገባ። ለእኛ ክብራችን ወንድሞቻችን ነበሩ። እና ዛሬ ጮኸን ህዝብ አውቆልን ለምን አስፋልት ላይ አይገሉንም? በቃ ረበሻችሁ አሉን፣ ምንም አሉን። እንውጣ እንናገር፣ እንጩ። ምክንያቱም ዛሬ እናቴ በህይወት ብትኖር እሷም ከኛ ጋር ትጮ ነበር። ገባ የነበራት ነገር እስክትሞት ልጆቼ ብላ ነው የሞተችው። እስከ መጨረሻ ነፍሷ እስኪወጣ ልጆቼ ልጆቼ ልጆቼ ነበር የምትለው ህይወቷ እስኪያል እና ትልቅ በደል በቃ በኢትዮጵያዊነት በደል የሆነበት ጊዜ ነበር ወቅቱ። ቅድስት እንደምትለው ታፍኖ የኖረ በደል እንዲገለጽ ያልተፈለገ ብሶት ለ24 ዓመታት ቤተሰባቸውን ሲያደማ ቆይቷል። እናታቸው ደግሞ ይህንን ሐዘን መቋቋም አቅተዋቸው እስከ ወዲያኛው አሸልበዋል። ይሄ ሁሉ ሲሆን ግን አቤቱታችንን የሚቀበል የመንግሥት አካል ፍትሕ፣ የሚሰጥ ተቋም አልነበረም ትላለች። ጥቁር ከመልበስ የዘለለ መብትም አልነበራቸውም። ከዚያ ጥቁር ልብስ ጀርባ ግን መሪር ሐዘን ነበር። ከዚያ ጥቁር ልብስ ጀርባ የታፈነ የፍትሕ ጥያቄ ነበር። ይህንን የፍትሕ ጥያቄም ነው የታሰሩትን ሲፈቱ የተገፉትን ሲክሱ አየው ላለቻቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረበችው። በተለያየ ቦታ አሉ የሚባል ነገር አለ። አንዴ ሽሬ ናቸው ይሉናል። አንዴ መቀሌ ግራውንድ ውስጥ ናቸው ይሉናል። እና አሉ የሚለው ነገር እግዚአብሔርን በመጠበቅ ተስፋ አድርገን ኖረናል። አሁን ግን በቃ ይበለን ብለን የወጣ ነው እና ከዶክተር አብይ በቃ የኢትዮጵያ ሕዝብ ይፍረድ ብለን ያለው ይሄን ነው ማለት፣ የኢትዮጵያን አንድነት ማስከበር ይሄ ነው። የኢትዮጵያ ውለታ፣ የጀግና ልጆች ውለታ ይሄ ነው። በቃ ይሄ ነው ወይ ና ያልኩት ነው። ይሄ ነው ወይ ውለታው ለአባት? ይሄ ነው ወይ የተከፈለን? እንዴ ምን አደረገ? በቃ እኛ ጣሊያን እንደዚህ ያደረገ አይመስለኝም? ዘር ማጥፋት ለምን ኢትዮጵያዊነት ተወደደ? ይሄ ነው በቃ የሚያመኝ ነገር አዝነን አንድ በቃ ዘመናችን የለቅሶ ነው። ዘመናችን የጩኸት ነው። በዓላችን ለቅሶ ነው። ሁሉ ለነገራችን ለቅሶ ነው። ለዚህ ምን ትለዋለህ? ይሄንን ሰው ራሱን አያጠፋ አሁን እያ እያደረግን ያለው ነገር አለ። ለተወካዮች ደውለን ለፌዴራል አቃቢ ህግ ማመልከቻ አስገቡ ተብለን ው ዛሬ ማመልከቻዬን ይዤ ወደዛ እየሄድኩ ነው። ያገኘኝ ሌላ ደግሞ ለጠቅላይ ሚኒስትር ለዶክተር አብይ ማመልከቻ ጽፈናል። በመንግስት የደህንነትና የጸጥታ ኃይሎች የተወሰዱና ደብዛቸው የጠፋ ሰዎች መኖራቸው ሲገለጽ የመጀመሪያው አይደለም። የሃይማኖት አባት የሆኑትን እንደ ስራቸው አግማሴንና ሌሎችንም በተጨማሪ ምሳሌነት የጠቀሱት ታዋቂው የሕግ ባለሙያ አቶ ወንድሙ ኢብሳ ጉዳዩን ማጣራት የመንግስት ግዴታ መሆኑን ተናግረዋል። ከጠቀስካቸው አራት ወጣቶች በተጨማሪ የኦሮሞ ነጻነት ግንባር አመራር የነበረው ነዲ ገመዳ ሮባ የሚባል የአርሲ ተወላጅ የሆነም እንዲሁ ደብዛው ጠፍቷል። ከየት ነው እሳቸው ከየት ኦሮሚያ ክልል ከአርሲ ዞን ዝዋይና ዱጉዳ ተወላጅ ነው 84 አመተ ምህረት እንደተጠለፈ ከየት ነው የተጠለፈው ከየት ከተማ ከምስራቅ ኦሮሚያ ነው ከምስራቅ ኦሮሚያ ሌሎች የኦነግ አመራሮች ከመንግስት ጋር ተደራድሮ ግማሹ በቦሌ ግማሹ በምናምን ሲወጣ ከጦር ጋር ተራራ አካባቢ ተያዘ እስከዛሬ ይኑር አይሙት አይታወቅም ልክ እንደ እነ ወንዶሰን አይነት ማለት ነው እነዲን ጨምሮ ከዚህ ውጭም ደግሞ ከአማራ ክልል አንድ ማምርም አለው። በአካል ማቃቸውን ስማቸውን አላስታውስም እንጂ ሀያ ሰባት አመት ሚኒስትራቸው ደግሞ ኢህአደግ እንደገባ ማለት ነው። እነዚህና በሺ የሚቆጠሩ ም ባለኝ መረጃ ስማቸውን የገሌ የገሌ ባልልም በሺ የሚቆጠሩ የት እንደገቡ የማይታወቅ ነገር ግን ታስሮ ተሰቃይቶ አስር አመትም አስራ አምስት አመትም ታስሮ በድብቅ እስር ቤቶች ታስሮ የወጡ ታራሚዎች በሚሰጡት ያልተረጋገጠ ቢሆንም መረጃዎች፣ እነዚህ ሰዎች በህይወት እንዳሉ ነው። አንዳንድ ጊዜ ባሌ ውስጥ የተደበቀ እስር ቤት አለ እዚያ ናቸው። ሌላ ጊዜ ትግራይ ውስጥ አሁንም የተደበቀ እስር ቤት አለ። ይዛ ናቸው። እዚህ ደብረ ዘይት አካባቢም እንዳለ ነው መገመተው። በአጠቃላይ ህዝባዊ ጥያቄ የአራትና አምስት ሰው ሳይሆን ኢህአዴግ ከገባ በኋላ በፖለቲካ አቋም ምክንያት የተገደሉ ካሉ ለህዝብ ማሳወቅ አለበት። የታሰሩ ካሉ ልክ አሁን ሌሎቹም እንደሚያደርግ በእርቅ መፍታት አለበት። ይሄ ህዝባዊ ጥያቄ የነ ወንዶስን የነ ነድ ገመዳ ብቻ ሳይሆን በጣም የብዙዎቹ ጥያቄዎች አለ። ከአማራ ክልል፣ ከኦሮሚያ አሁን ከአዲስ አበባ ከተሞችም አለ። ስለዚህ ይሄ አንድ ሀገርን የሚያስተዳድር መንግስት ለዛ አገር ኃላፊነት አለበት። የደረሱበት ያልታወቀውን የእነዚህን ዜጎች ጉዳይ በተመለከተ የጠየኳቸው የፌዴራል ጠቅላይ አቃቢ ሕግ ቃል አቀባይ እስካሁን አቤቱታ እንዳልቀረበላቸውን የገለጹት ቃል አቀባዩ አቶ ተስፋ ያለም ነው። በስልክ እንዳሉት መስሪያ ቤታቸው በግልም ሆነ በቡድን የሚቀርቡ አቤቱታዎችን የማጣራት ስልጣን አለው እስካሁን ግን የመጣ አቤቱታ የለም ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ እስከንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ሳምንታዊ ቅንብር አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳሀዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዲፒ ወርልድ በየብስ የተከበቡ የአፍሪካ ሀገሮችን የሚያገለግል ተቋም ኢትዮጵያ ውስጥ እንደሚገነባ ተገለጸ። የኢትዮጵያና የኤርትራ የሰላም ንግግር ውስብስብ ይሆናል ተባለ። ኢትዮጵያ ከመቅደላ የተዘረፈ ታቦት በለንደን ዌስት ሚኒስተር አበይ ተደብቋል ማለቷ ተዘገበ የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው አሬቢያን ቢዝነስ የተባለ ድረገጽ የዲፒ ወርልድ ሊቀመንበርና ዋና ስራ አስፈጻሚ ሱልጣን ቢን ሱሌማን እቃዎች ከኢትዮጵያ ወደ ተለያዩ በየብስ የተከበቡ የአፍሪካ ሀገሮች ማጓጓዝ እንደሚቻል ገልጸዋል። የወደቦች የጉምሩክና የነጻ ቀጠና ኮርፖሬሽን ሊቀመንበርም የሆኑት ሱሊማን ኢትዮጵያ ውስጥ የሎጂስቲክስ ህንፃዎችን የመገንባት እቅዳለን ሲሉ ባለፈው ቅዳሜ መናገራቸውን እቃዎች ከወደብ ወደ ህንፃው፣ ከዚያ ደግሞ ወደ ተለያዩ በየብስ የተከበቡ የአፍሪካ ሀገሮች ይጓጓዛሉ ማለታቸውን የአሬቢያን ቢዝነስ ላይ የወጣው ዘገባ ጠቅሷል። ከኢትዮጵያ ጋር ያለንን የወዳጅነት ግንኙነት የሚያዳብሩ በርካታ ስምምነቶች ፈርመናል ማለታቸውንም ዘገባው ጠቅሷል። ሱልጣን ቢን ሱሌማን ዱባይ ለተሰበሰቡት የንግድ ሰዎች ባደረጉት ንግግር ዓለም ፈጣን የሆነ የንግድ ለውጥና ልማት እያየ ነው ብለዋል ይላል አሬቢያን ቢዝነስ ድረገጽ። በኢትዮጵያና በኤርትራ መሪዎች መካከል የሚካሄደው የሰላም ንግግር በሁሉም ወገኖች መካከል ባለው የመከፋት ስሜት ምክንያት ሊራዘም ወይም ሊዘገይ እንደሚችል ተንታኞች እንደሚገምቱ አናዶሉ የተባለው የቱርክ የዜና አገልግሎት ዘግቧል። እንደ አውሮፓ አቆጣጠር ከ1998 እስከ 2000 ዓ.ም በነበረው ጊዜ ውስጥ በሁለቱ ሀገሮች መካከል በተደረገው ጦርነት ከ80 ሺህ በላይ የሚሆኑ ሰዎች አልቀዋል። በሁለቱም ወገኖች በብዙ መቶ ሺዎች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። በብዙ መቶ ሺዎች የሚቆጠሩ ወታደሮችና ሚሊሻዎች ካለፉት ሁለት አስርተ ዓመታት ወዲህ አንድ ሺህ ኪሎ ሜትር በሚሆነው ሁለቱን አገሮች በሚያዋስነው ድንበር እንደተፋጠጡ ናቸው ሲል የአናዱሌ ዘገባ ጠቅሷል። ዘገባው አያይዞም ጠቅላይ ሚኒስትር አብይ አህመድ ከ18 ዓመታት በፊት የተፈረመውን የሰላም ስምምነት ካለምንም ቅድመ ግዴታ እንደሚቀበሉ አስታውቀው ኤርትራ ሉዓላዊ ሀገር ከሆነችበት ጊዜ አንስቶ ፕሬዚደንት ለሆኑት ኢሳያስ አፈወርቂ የሰላም መልእክት እንዳስተላለፉ አናዶሊ አውስቷል። የኤርትራ መልእክተኞች አዲስ አበባ ደርሰው ከተመለሱ በኋላ የሁለቱ ሀገሮች መሪዎች በቅርቡ ተገናኝተው እንደሚነጋገሩ ማስታወቃቸውን፣ ነገር ግን ጊዜና ቦታ እንዳልተለየ የኢትዮጵያ የውጭ ጉዳይ ሚኒስትር መግለጫ እንደገለጸ ታውቋል። የዓለም አቀፍ ግንኙነት ሙያ ያላቸው የኢትዮጵያ አንድነት ፓርቲ ሊቀመንበር አቶ ትዕግስቱ አወሉ የሰላም እቅዱ የቀረበው በጠቅላይ ሚኒስትር አብይ ቢሆንም የወሰነው ኢህአደግ ነው ማለታቸውን ዘገባ አውስቷል። ኢህአደግ መንግስት በአሰብ ወደብ ላይ የተባበሩት የአረብ ኤሚሬቶችና የሳውዲ አረቢያ የባህርና የአየር ኃይል ህላዊን አደጋ አድርጎ እንዳየው አቶ ትዕግስቱ መጠቆማቸውን የንዱሊ ዘገባ ጠቅሷል። አቤት ቸርነት የተባለ የ27 ዓመት ዕድሜ ወጣት የመንግሥት ሠራተኛ የሰላሙ ዕቅድ በሁለቱም አገሮች መካከል ያለውን የጠላትነት ሁኔታ ያከትማል፣ በመጨረሻ ሁለቱ ሀገሮች እንደገና ሊዋሃዱ ይችላሉ ሲል መናገሩን ዘገባው ጠቅሷል። አሸናፊ አብርሃም የተባሉ የ54 ዓመት ዕድሜ ጎልማሳ የኤርትራ መንግሥት ዋናው የኢትዮጵያ ጠላት ነው፣ የሰላም ጥሪውን ተቀብለናል ቢልም ሊታመን አይችልም ማለታቸውን ዘገባው አውስቷል። የድንበር መካለሉ ጉዳይ የሚመለከተው የባድመ ከተማና የአዲ ኤሮብ ሕዝቦችም ሰላማዊ ሰልፍ በማድረግ ተቃውሞ ማሰማታቸውን አናዱሊ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል። ዚ አርት ኒውስፔፐር የተባለ ለንደን እና ኒውዮርክ ከተሞች የሚታተም ስለ ስነ ጥበብ ጽሑፎች የሚያቀርብ ጋዜጣ ድረገጽ በበኩሉ ኢትዮጵያ በ19ኛው ምዕተ ዓመት ከመቅደላ የተዘረፈው የአስርቱ ቃላት ተምሳሌት የሆነው ታቦት በዌስት ሚኒስተር አቤይ ውስጥ በሚገኝ ቤተ መቅደስ ውስጥ ተደብቋል እንደምትል ዘግቧል። የኢትዮጵያ መንግሥት ታዲያ የተቀደሰው የኢትዮጵያ ቅርስ እንዲመለስ እየጠየቀ መሆኑን ገልጿል። ታቦቱ ጽላትንና አስርቱ ቃላትን የሚወክል ሲሆን እያንዳንዳቸው የኢትዮጵያ አብያተ ክርስቲያናት ታቦት አላቸው ካለ በኋላ ካለ ካህኑ በስተቀር ግን ማንም ሊያያቸው አይችልም ይላል ጽሑፉ። በዌስት ሚኒስተር አብይ ያለው የኢትዮጵያ ታቦት እንደ አውሮፓ አቆጣጠር በ1868 ዓ.ም የብሪታንያ ወታደሮች መቅደላ ላይ ወረራ ባካሄዱበት ወቅት ከአጼ ቴዎድሮስ ሕልፈት በኋላ ከዘረፏቸው የኢትዮጵያ ቅርሶች መካከል ነው። ታቦቱን የዘረፈው ካፕቴን ጆርጅ አርቦርኖት የተባለ የብሪታንያ ሮያል መድፈኛ ሲሆን ወደ ለንደን ከተመለሰ በኋላ ለዌስት ሚኒስተር አብይ አስረከበው። እንደ አውሮፓ አቆጣጠር በ1870 ዓ ም ዌስት ሚኒስተር አቤይ የተባለው ጥንታዊ ግዙፍ ቤተ ክርስቲያን ኃላፊ አርተር ስታንሊ፣ ጆርጅ ግልበርት ስካት የተባለው የሥነ ህንፃ ጠቢብ ሄንሪ ሰባተኛው ቤተ ክርስቲያን ውስጥ አዲስ ቤተ መቅደስ እንዲሠራ አዘው ከኢትዮጵያ የተዘረፈው ታቦት ከጀርባ ሆኖ ከሌሎች የተቀደሱ ቅርሶች ጋር እንዲታይ አድርገው ነበር። ከ11 ዓመታት በፊት ሟቹ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡነ ጳውሎስ ለንደን ድረስ ሄደው ታቦቱ እንዲመለስ ከጠየቁ በኋላ የአበዩ ተወካይ እናስብበታለን ብለው እንደነበር ሆኖም ከዛ በኋላ የተሰማ ነገር እንደሌለ ድረገጹ ጠቁሟል ከሶስት ዓመታት በኋላ ከኢትዮጵያ የተዘረፈው ታቦት ለትርኢት እንዳይቀርብ ተብሎ በጨርቅ ተሸፈነ እንደ አውሮፓ አቆጣጠር በ1986 ዓ ም ከመቅደላ የተገኘ የአቢሲና ቤተ መቅደስ ስብርባሪ የሚለው በታቦቱ የነበረው ጽሑፍ በቀለም ተቀብቷል አሁን ታዲያ እዛ ያለው እውነተኛው ታቦት ላይሆን ይችላል፣ ይላል ጽሑፉ። ባለፈው ወር በዌስት ሚኒስትር አበይ ቤተ መዘክር መከፈቱን መሠረት በማድረግ የኢትዮጵያው አምባሳደር ኃይለ ሚካኤል አበራ የኢትዮጵያን ቅርሶች የዘረፉት ሁሉ ወደ ሀገራቸው እንዲመልሷቸው እየጠየቅን ነው ሲሉ the አርት ኒውስፔፐር ለተባለው ጋዜጣ መናገራቸውን ጠቅሷል። ይህ ጥሪም በዌስት ሚኒስትር አበይ ያለውን ታቦትንም እንደሚመለከት ታቦት በቤተ መዘክር ለትርኢት መቅረብ እንደሌለበት ወደ ባለቤቱ ተመልሶ የኢትዮጵያ ሲኖዶስ በወሰነው ቤተ ክርስቲያን ውስጥ መግባት እንዳለበት አምባሳደሩ መግለጻቸውን ዘገባው ጠቅሷል። ባለፈው ወር ታዲያ ዲኑና የዌስትሚኒስተር አበይ ቻፕተር የኢትዮጵያውን ታቦት ጉዳይ በጥንቃቄ መያዝ እንዳለበት ተረድተው ቅዱሱ ታቦት ለትርኢት እንዳይቀርብና እንዲሸፈን የሚያደርግ እርምጃ ከዓመታት በፊት ተወስዷል ሲሉ የዌስት ሚኒስትር አበይ ቃል አቀባይ ተናግረዋል። አያይዘውም ዌስት ሚኒስትር አበይ ይህን ውሳኔ የመለወጥ እቅድ የለውም ማለታቸውን ዘ አርት ኒውስፔፐር የተባለው ለንደን እና ኒውዮርክ ከተሞች የሚታተም ስለ ስነ ጥበብ ጽሁፎች የሚያቀርብ ጋዜጣ ድረ ገጽ አስነብቧል። አድማጮች፣ የዛሬው የአፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች አሁን የመጨረሻው ቅንብር እሰጥ አገባ የእሰጥ አገባ ዝግጅት ባለቤት አዘጋጅ አሉላ ከበደ እዚሁ ስቱዲዮ ነው። ዛሬ ምን እንዳያስክ አስተዋውቀ ታልፍ። አመሰግናለሁ ቆንጅት። በሩጫ ነው የማስተዋውቀው አቶ ጀዋር መሀመድ የኦሮሞ ሚዲያ ኔትወርክ ዲሬክተር፣ አቶ አሉላ ሰለሞን በሰሜን አሜሪካ የትግራይ ተወላጆች ማህበር ዲሬክተር ናቸው ተከራካሪዎቹ። ርዕሱም ዝርዝሩም ዝግጅት ላይ አለ። በቀጥታ ወደዚያም ሂድ። ጃዋር መሐመድ፣ አሉላ ሰለሞን እንግዶች የሁለታችንም በድጋሚ ለዚህ የሰጥ አገባ ዝግጅታችን ተመልሳችሁ ስለተገኛችሁ አመሰግናለሁ። በቀጥታ አሁን ወደሚያነጋግሩ ጉዳዮች ልውሰዳችሁ። ፖለቲካ፣ የለውጥ እንቅስቃሴ እንዲሁም ግጭት የታከለባቸው አንዳንድ ሁኔታዎች ስጋትና ፈተናዎችን የደቀኑ ይመስላል። እስኪ ዛሬ ያለውን ሁኔታ በየበኩላችሁ በየዕለት ህይወታችሁ የምትከታተሉ እንደመሆናችሁ ከግምገማችሁ እንንደርደር። አሉላ ቅርብነህ ከአንተ ልጀምር። እሺ፣ አመሰግናለሁ አሉላ ድሉ ስለሰጠኝ። ያው የኢትዮጵያ አሁን ያለው ወቅታዊ ሁኔታ ላለፉት ሶስት ወራት ማለት እንችላለን። መጀመሪያ አካባቢ የመጀመሪያው ወር ላይ ጠቅላይ ሚኒስትሩ ወደ ኃላፊነት ከመጡ የተወሰዱ የማስተካከያ እንዲሁም ኢህአዴግ እንደ ገዥ ፓርቲ እንዲሁም መንግስት ማሻሻያ ብሎ የወሰኗቸው የሪፎርም የመተግበር ስራዎች ገብተው እጅግ በጣም ተስፋ ሰጪ እና በተለይ ደግሞ አገራዊ መግባባት እርቅና ሰላም የማውረድ በተለይ ከሁለት ሺህ አስራ አምስት ጀምሮ ሀገራችን ውስጥ በጣም የከፋ ሁኔታ ተፈጥሮ አለመረጋጋት በሰፊው የታየበት የዜጎች ህይወት መጥፋት፣ መፈናቀል፣ ንብረት መውደም፣ ሰላም መናጋት ነበረ እና ይሄንን ይፈታል ተብሎ በኢህአዴግ የተወሰኑ ውሳኔዎች ወደ መተግበር ነው የገቡት፣ ጠቅላይ ሚኒስቴሩ። ስለዚህ በዚህም እጅግ በጣም ጥሩ የሚባሉ አዎንታዊ ነገሮች ታይተዋል። ነገር ግን ተከትሎ ደግሞ በተለይ ህብረተሰቡ ያገኘውን ነገሮችን በሰላማዊ መንገድ የመጠቀም እና ሀሳብን የመግለጽ መንገድ ትንሽ ወደ አልተገባ አዝማሚያ እየተቀየሩ የመጡበት ሁኔታ አለ። ስለዚህ በአንድ በኩል ተስፋ፣ በሌላ በኩል ደግሞ ስጋትን ያጫረ ሁኔታ ነው ያለው። በተለይ ኢትዮጵያ የብዙ ብሔሮች መልቲ ኢትኒክ ፌዴሬሽን ሀገር መሆኗ በፌዴራሊዝሙም በህገ መንግስቱም የተቀመጡ መርሆች አሉ፣ እንዲሁም የኢትዮጵያ እውነታም የሚያሳየው ነገር ነው። እነዚህን በተለይ በማስተናገዱ ረገድ ትንሽ ችግሮች ተስተውለዋል። በህገ መንግስቱ የተቀመጡ የፌዴሬሽኑ ምልክቶች፣ እንዲሁም አገሪቱ እንደ አንድ እውነታ ተቀብላ ብዙህነትን የምታስተናግድባቸው አካሄዶች ትንሽ እነዚህ እየተሻሩ እና ወደ ድሮ አስተሳሰብ የመመለስ አዝማሚያ በሰልፎችም ተንጸባርቀዋል። እንዲሁም በማንነታቸው ምክንያት በአንዳንድ አካባቢዎች ሰዎች ታርጌት ተደርገዋል፣ ተጠቅተዋል። ስለዚህ ይሄ ስጋቱ ነው። የመጀመሪያው እስረኞች መፈታቱ የኢኮኖሚ የፖለቲካ ሪፎርም ማካሄዱ ተስፋ የሚሰጥ ነገር ሆኖ ተከትሎ ደግሞ የመጣ አስጊ ሁኔታ አለ ማለት ይችላለሁ። መልካም ስጋትም እድልም በአንድ አሉ ነው የሚሉት አቶ አሉላ። ነገር ግን እነኚህ ስጋቶች ከተለያየ አቅጣጫ በተለያየ መንገድ የታዩ ይመስላል። አንዱ ሌላውን ቡድን የሚወነጅልበትም ሁኔታ ይታያል። በዝርዝር እንገፋለን። አቶ ጀዋሪ እርስ ነው እድሉ፣ እርሶስ እንዴት ይገመግሙታል? አሁን ያለውን ሁኔታ እንግዲህ ከሉላ ምስማማው ተስፋም ስጋትም ያለበት ሁኔታ ነው ያለው። ተዛ የሚሰጠው በተለይ ደግሞ ለመጀመሪያዎቹ ወራት ትንሽ ከርፈፍ ብሎ የነበረው የለውጥ ሂደት በአሁኑ ወቅት በከፍተኛ ፍጥነት እየተካሄደ ነው። አገሪቷን ለረጅም ጊዜ ሲበዘብዙ እና ሰዎችን ሲጨፈጭፉ የነበሩ ግለሰቦች ከስልጣን ተነስተዋል። ሀገሪቷ በኢህአዴግ በህወሀት ሲደረጉ የነበሩ ግፎች በግልጽ ሚዲያ እየወጡ ያሉበት ሁኔታ ነው ያለው። የጸረ ሽብር ህጉ ተነስቶ በሽብርተኝነት ያለአግባብ የተፈረጁ ድርጅቶች ውንጀላው ተነስቶላቸዋል። ሚዲያዎች በሰላም አገር ገብተው እንዲሰሩ ሁኔታዎች የተመቻችሁበት ሁኔታ ነው ያለው። በዚህ መልኩ ተስፋ እየሰጠ ነው ያለው። በሌላ ወገን ግን ስልጣን ያጣው በተለይ ደግሞ የፖለቲካ ስልጣን ማጣቱ ለኢኮኖሚ የበላይነቴ ለበላይነቱ ያሰጋው ከዛም አልፎ ደግሞ በተለይ ደግሞ እስከ ዛሬ ለተሰሩት ወንጀሎች ተጠያቂነት ይመጣል ብሎ የሰጋው ደህንነትና ከመከላከያ አካባቢ ከፍተኛ ሴራ እየተሰራ እንደሆነ ነው የምናየው። ቅድም አሉላ እንዳለው በብሔር ብሔረሰቦች መካከል ግጭት ለመቀስቀስ ቦችን ለማጋጨት የኢኮኖሚውን ሳቦቴጅ የማድረግ ከዛም አልፎ ጠቅላይ ሚኒስትሩ ለመግደል የተደረገ ሙከራ እንዳለ ነው የምናየው። ይሄ እንግዲህ በጣም የሚያሰጋ ሀገሪቷን ወደ ከፍተኛ በጠበብ ሊያደርስ የሚችል በሁለትነት ማለትም የህግ አልበኝነት እንዲስፋፋ እየተደረገ ያለው የዚህ ምክንያቱ አንደኛው ጠቅላይ ሚኒስትሩም ሆኑ ሌላው የሀገሪቷ ህዝብ እሳትን በማጥፋት ላይ ቢዚ ሆነው ተጠምደው የተጀመረውን ለውጥ ወደፊት እንዳይገፉበት ለማሰናከል ነው። ከባሰ ከባሰ ደግሞ በሀገሪቷ ውስጥ ህግ አልበኝነትና ግጭቶ የተባብሰው ጠቅላይ ሚኒስትሩ ሀገር መስተዳድር አልቻለም ሴኪሪቲ ማምጣት አልቻለም ብሎ ህዝቡ ተስፋ ቆርጦ ከደህንነትና ከመከላከያ ወገን በመሆን ለውጥ ቀልበሳ የመፈንቅለ መንግስት እንዲካሄድ ሁኔታዎችን ለማመቻቸት እየተደረገ ያለ ሙከራ ነው እና ይሄ በአንድ ወገን የሚያሰጋ ነው። ተስፋ የሚሰጠው ግን ህዝቡ ሙሉ በሙሉ ለማለት በሚያስችል ደረጃ የዚህ ለውጥ ደጋፊ ሆኖ ይህንን በተጨባጭ በሰልፎችም በተለያዩ በሀገር ቤትም በውጭ ውስጥም በኢትዮጵያ ታሪክ ታውቆ በማይታወቀው በማይታይ መልኩ ከፍተኛ የሆነ የዓላማ አንድነትና ቁርጠኝነት የታየበት ስለሆነ እነኚህ ሴራዎችንም ለማክሸፍ የሚያስችል ሂደት እንዳለን የሚታይ መልካም። እንግዲህ ከምትግባቡባቸው ከጀመርን ተስፋ ብርሃን ፈንጥቋል፣ ነገር ግን ፈተና አለ ብላችኋል። ይሁንና የችግሮቹን ምንጮች በተመለከተ ከተለያዩ ወገኖች የተለያየ ሀሳብ ነው የሚቀርበው። አቶ ጀዋር በገለጹት እጅግ አደገኛ በሆነ የብዙዎችን ህይወት በቀጠፈ ድንገት ላይ የተከሰተ ውጤት አልደረሰም። እንግዲህ ተከትሎ የሚኖሩትን እንመለከታለን። አሁን ግን እስካሁን እየታዩ ላሉት ፈተናዎች ኃላፊነት መውሰድ የሚችል ወገን አለ ወይ? ማንም የማያተርፍበት ችግር ውስጥ እየተገባ ምናልባትም ሁሉንም ስሌቱ ወደ ተሳሳተ አቅጣጫ ይወስዳል የሚል ነገር ነው እየተሰማ ያለው እና አቶ አሉላ ቅድም በምክንያትነት የገለጿቸው አሉ። በእርግጥ ኃላፊነት የሚወስድ ወገን እርስዎ በሚደግፏቸው ቡድኖች ጭምር የሚታዩት አለ? አመሰግናለሁ። አሉላ፣ ትንሽ ከጃዋር ጋር ማልስማማበት ነጥብ ወደ አንድ አካል የመደፍደፍ አካሄድ አለ። ይሄ አስተላለፉ የፖለቲካ በመተው በዋናነት ለውጥ እየተቃወመ ያለ በሚል መነሻ ብቻ የተመሰረተ ተናተን ወይም አረዳድ ነው ብዬ ነው የምወስደው። ምክንያቱ አጠቃላይ ሀገሪቱን የፖለቲካ አስተላለፍ ማየትም ተገቢ ነው። የተለያየ አጀንዳና ምርጫ እንዲሁም ፍላጎት ያለው አካል አለ። ስለዚህ በዚህ ዙሪያም የችግሮቹ ምንጮችም በዚህ ረገድ እነዚህ የተለያየ አስተላለፍና አጀንዳ ያላቸው ኃይሎች ድርሻቸውን የሚወስዱበት ሁኔታ አለ። መንግሥትም በዚህ ደረጃ ግልጽ የሆነ አረዳድ ነው ያለው። ጠቅላይ ሚኒስትሩ የሰሞኑን አካባቢ የሰጡት አነጋገርም በደንብ ካስተዋል መንግስት ተገዶ የኃይል እርምጃ እንዲወስድ ተገዶ ሕግ የማስከበር ራሱንም የመከላከል አካሄድ ውስጥ ሊገባ እንደሚችል ጥቆማ ሰጥተዋል። ስለዚህ እንዲሁ በአንድ አካል ወይም ደግሞ ለውጥ ያልተቀበለ አካል አለ ጥቅሜ ተነክቶብኛል፣ ስልጣን ተነክቶብኛል፣ የኢኮኖሚ ተጠቃሚነት ተነክቶብኛል የሚል አካል ዙሪያ የተፈጠረ ነው ብሎ መደምደም ትንሽ ይከብዳል። ሲጀመር አጠቃላይ ሀገሪቱ ውስጥ የነበረው ችግር ተጠያቂ የሚሆነው አጠቃላይ መንግስትና ይህንን መንግስት እየመራ የነበረ ገዢ ፓርቲ እንጂ አንዱን ነጥሎ ከዛ ውስጥ በማውጣት የተወሰነ የመንግስት ክፍል ወይም የተወሰነ ከገዢ ፓርቲም አንድም ነጥሎ በማውጣት የሚካሄድ አካሄድ አንድ መንግስትም በዛ ደረጃ ያምናል፣ ኢህአዴግም በዛ ደረጃ ያምናል የሚል እምነት የለኝም። እኔ እንደዛ ብሎ የሚወስድ አካል ምናልባት እንዲሁም በድርጅቱ አስተላለፍ ዙሪያ ነጥብ የማስቆጠር ስትራቴጂ ቀይሶ የሚንቀሳቀስ አካል ሊኖር ይችላል። ይሄ ስትራቴጂ ነው፣ የትግል ስልት ነው። ምንም ሊገርመኝም አይገባም። ነገር ግን ኃላፊነት ላይ በነበረበት ጊዜም በዚሁ ተግባር የከሰስ ነው አካል እንደገና ተመልሰ አሁን ከኃላፊነት ከወረደ በኋላም በተመሳሳይ ተግባር መክሰስ ራሱ ግምት ውስጥ ያስገባል የሚል እምነት አለኝ። በመሰረቱ በመሰረቱም ኃላፊነት መወሰድ ካለበት ለነበሩ ላለፉ ችግሮችም አሁን እየተፈጸሙ ያሉት መንግስት እንደ ኃላፊነት እንዳለው አካል መንግስት እንደ መንግስት እርምጃ መውሰድ ካለበት መንግስት እንደ መፍትሄ የሚላቸው እርምጃዎች ይወስዳል። ገዢው ፓርቲም እንዲሁ እንደ ገዢ ፓርቲ ላለፉ ችግሮችን ተጠያቂ ይሆናል። ጠቅላይ ሚኒስትሩ በፓርላማ ይህንን ገልጿል። ይሄ ማሸበር ጉዳይ ሲነሳ ለተቃዋሚ የሚተወ አይደለም፣ ሁላችን የምንጠየቅበት ነው። እንዲያውም እኛ በአሸባሪነት መከሰስ ነበረብን ለፈጸምነው ተግባር ነገር ግን የኢትዮጵያ ሕዝብ ይቅር ባይ ነውና እንደገና ተጨማሪ አንድ እድል ሰጥቶናል ብለው ነው ያስቀመጡት። ይሄ ነው በመሰረቱ አገራዊ መግባባትና መፍትሄም ሊፈጠር የሚችለው የሚል እምነት አለኝ። መልካም። ነገር ግን ለምሳሌ ደቡብ ውስጥ የተፈጠረ እና በደኢህዴን አካባቢ ያሉ ኃላፊዎች እና የክልሉ የመንግስት መስተዳደር ኃላፊነት ላይ ያሉ ሰዎች የተነሱበት ምክንያት በደህንነትና መከላከያ ኃላፊነት የነበራቸው ሰዎች ስለተነሱ ነው ብሎ የሚያስብ ሰው ካለ እነሱ ሰዎች እኮ ተነስተዋል። ለምን ታዲያ ደቡብ ላይ ሄዶ አንድ ሰው አሁን ኃላፊነት ላይ እንዲነሱ ሰዎች ይጠይቃል። ስለዚህ የሀገሪቷ በየአካባቢ የሚፈጠሩ ችግሮች ለአንድ አካል መስጠት ሲጀመር መፍትሄው አለመዘጋጀት ነው። የችግሩ ምንጭንም ለአንድ አካል ብቻ ማስቀመጥ ስህተት ነው የሚል እምነት ነው ያለኝ። መልካም ጥያቄ ላቆይ። አቶ ጃዋር በአቶ አሉላ በኩል የቀረቡትን ሀሳቦች ሰምተዋል። ሁሉንም ኃላፊነቶች ለአንድ ወገን ብቻ መሰጠት የለበትም ነው ያሉት። ወደ ኋላ ሄደውም ቀደም ሲል የነበረውንና ጠቅላይ ሚኒስትሩ የተናገሩትን አጣቅሰዋል። ዝም ብለ ሰዓቱ አለቀ። ክርክሩ ግን ይቀጥላል። አቶ ጀዋር መሀመድ፣ አቶ አሉላ ሰለሞን በሚቀጥለው ፕሮግራማችን ይመለሳሉ። በማህበራዊ የመገናኛ ብዙኃን ኃላፊነት ወስዶ መስራት የሚለውን ጨምሮ በአገሪቱ ያለውን ሁኔታ ለማሻሻል ምን ይደረግ በሚለው ላይ ሰፊ ክርክር ይቀጥላል። አድማጮች ለዛሬ ያዘጋጀውን በዚሁ አበቃን። አስተናገድናችሁ ቆንጂት ታዬና አሉላ ከብድንን ዝግጅታችን በዚሁ ይጠናቀቃል። ነገ ቅዳሜ በተለመደው በሶስት ሰዓት እንገናኛለን። ወደ ትግርኛ ስርጭት ነው የምናልፈው። በደህና ደሩ